ዋን በሰላምና በጤና ከዘመን ዘመን አሸጋገራችሁ። እንኳን ለ2008 ዓ.ም አደረሳችሁ። ከአሜሪካ ሬዲዮ ከአሜሪካ ድምፅ ሬዲዮ ጣቢያ

የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 1 2008 ዓ ም የእንቁጣጣሽ ዝግጅቱን እነሆ ጀመረ። አበባየሆይ አበባየሆይ፣ ባልንጀሮቼ ቁሙ በተራ እንጨ ሰብሬ ቤት ስክ ሰራ እንኳን ቤትና የለኝ እደጃ ጣለ። በእንቁጣጣሽ ሁለት ሺህ ስምንት ዓመተ ምሕረት ዝግጅታችን የተለያዩ የበዓል ጣዕመ ዜማ፣ ከእናንተ እንኳን አደረሳችሁ መልእክቶች፣ የአባቶች ቡራኬ፣ ሪፖርታችን ዘጋቢዎችና ሌሎችም ሸጋሸጋ ዝግጅቶች አካተናል። እስከ ምሽቱ አራት ሰዓት ድረስ አብራችሁ ቆዩ። አስተናጋጆቻችሁ እኔ ሰሎሞን አባተና ደግሞም በአዲስ ዓመት ይዤላችሁ ከተፍ ያልኩት አዲሱ ባልደረባዬ ዲጄ ፋጹ ወይም ሱራፌል ጊዛቾች ፈራው ባላለው እንኳን ለአዲሱ ዓመት አደረሳችሁ። ሱራፌል፣ ዲጄ ፋጹ እንኳን ወደ አሜሪካ ድምፅ ራዲዮ ጣቢያ መጣህ፣ እንኳን አደረሰህ። ከመላ አድማጮቻችንና ከዘወትር ተከታታዮቻችን ጋር መልካም ዓመት ያድርግልና። ለዜናው ሰሎሞን ክፍሌ፣ ለቅንብሩ ቴሌ ላይምባህ፣ የቴክኒክ መሐንዲሱም ኬቪን ፋወር በስቱዲዮ እንገኛለን። እናንተንም ክቡራትና ክቡራን አድማጮች እንደዚሁም ባልደረቦቼ እንኳን አደረሳችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ሰሎሞን ያሰማናል። እንደምናመሽታቸዋል ዜናዎቹን አቀርባለሁ። በሳውዲ አረቢያ ሜካ ከተማ በሚገኘው ታላቁ መስጊድ ትላንት አንድ ግዙፍ የህንፃ ግንባታ ክሬን ወድቆ በትንሹ 107 ሰዎች ሞተዋል። ከ230 በላይ ሌሎች ጉዳት ደርሶባቸዋል። ባለሥልጣናት ምርመራ ይዘዋል ተብሏል። ከፍተኛ እርዝማኔ ያለው ክሬን የመስጊዱን ጣራ ደርምሶ ሲወድቅ በውስጡ የአርብ ጸሎት የሚያደርሱ ብዛት ያላቸው ምዕመናን ነበሩ። የትላንቱ ከባድ አደጋ የደረሰው ከዓመታዊው የሐጂ በዓል ጥቂት ቀናት በፊት መሆኑ ተገልጿል። የማኅበረሰብ ሚዲያዎች ያቀረቧቸው ስዕሎች ልብሶቻቸው በደም የተነከሩ ምዕመናን ሲተራመሱ፣ እንዲሁም የወደቀውን ክሬን ስብርባሪ ያሳያሉ። በመስጊዱ ቅጽር ግቢ ከፍተኛ የጸሎት ቤት ለማስፋት የሚካሄድ ግንባታ ሥራ ነበር ተብሏል። አደጋው በደረሰበት ወቅት በመስጊድ ውስጥ በድምፅ ቴክኒሺያንነት የሚሠራው ሞሐመድ ጣሂር ለቪኦኤ የኡርዱ አገልግሎት እንደተናገረው የአደጋው ምክንያት በወቅቱ ይጥል የነበረው ኃይለኛ ነፋስ የቀላቀለ ዝናብ ነው። በርካታ የዓለም መሪዎች ለሳኡዲ ባለሥልጣናት ደውለው መጽናናትን ተመኝተዋል። ሜካ ከተማ ውስጥ ይህን የመሰለው ከባድ አደጋ ቢደርስም የሐጂ ዓመታዊው ፕሮግራም አይስተጓጎልም፣ ይካሄዳል ሲሉ የሀገሪቱ ባለሥልጣናት አስታውቀዋል። ወደ አውሮፓ ህብረት የሚጎርፈውን የስደተኞች ችግር ለማስቀረት አውሮፓ ግዙፍ እርዳታ ለሶሪያ ጎረቤት አገሮች ትሰጥ ዘንድ የሁንጋሪያው ጠቅላይ ሚኒስትር ቪክቶር ኦርባን ጥሪ አቅርበዋል ኦርባን ትላንት ከጀርመኑ ቢልድ ጋዜጣ ጋር ሲነጋገሩ ይበልጥ ስደተኞች በሀገራቸው በኩል ወደ አውሮፓ ህብረት እንዲገቡ ተጠይቀው ቸል ማለታቸውን ተከላክለዋል የሶሪያ ስደተኞች ደህንነታቸው ሊጠበቅ በሚችሉባቸው እዚያው በጎረቤት አገሮች በተቋቋሙ ካምፖች ሊቆዩ ይችላሉ። ወደ አውሮፓ የሚመጡት የተሻለ ኑሮ ፍለጋ እንጂ ደህንነታቸውን ለማስጠበቅ አይደለም ሲሉ የሁንጋሪያው መሪ ቪክቶር ኦርባን አስረድተዋል። ኦርባን አክለውም ለሶሪያ የታቀደውን 3.4 ቢሊዮን ዶላር እርዳታ ለጎረቤቶቿ ለቱርክ፣ ለሊባኖስና ለዮርዳኖስ መስጠቱ ውጤት ያስገኛል ሲሉም አብራርተዋል። ከሌላው የጀርመን ጋዜጣ ከዴር ሽፒግል ጋር የተወያዩት የኦስትሪያው ቻንስለር ቨርነር ፍሬማን በበኩላቸው የሁንጋሪያው መሪ አቀራረብ ኃላፊነት የጎደለ ነው ሲሉ ተችተዋል። ሁሉም የሶሪያ ስደተኞች የኢኮኖሚ ስደተኞች ናቸው ማለታቸው ትክክል አይደለም ብለዋል። ቻንስለሩ ብዙዎቹን ስደተኞች በደስታ እየተቀበሉ በማስተናገድ ላይ የሚገኙት ስዊድን፣ ጀርመንና ኦስትሪያ ፍልሰተኞቹ የጦር ሰለባዎች መሆናቸውን በመገንዘብ ነው ሲሉም ቻንስለር ቨርነር ፍሬማን አስረድተዋል። የግብፁ ጠቅላይ ሚኒስትር ኢብራሂም ማህላብ እና ካቢናቸው ዛሬ ስልጣን ለቀዋል። ይህ የሆነው በስፋት ይካሄዳል በተባለው የሙስና ተግባር ጠንካራ ምርመራ እየተደረገና የመገናኛ ብዙሃኑ ትችት በበረታበት ወቅት ነው። የግብርና ሚኒስትሩ በቀረበባቸው የሙስና ወንጀል ክስ በቅርቡ ተይዞ መታሰራቸው ይታወሳል። ፕሬዚደንቱ አብዱልፋታህ ኤልሲሲ የጠቅላይ ሚኒስትር ማህላብን የሥራ መልቀቂያ ከተቀበሉ በኋላ የነዳጅ ሚኒስትሩ ሸሪፍ ኢስማኤል በአንድ ሳምንት ጊዜ ውስጥ አዲስ መንግሥት እንዲያቋቁሙ ጠይቀዋል። በቁልፍ የሥልጣን ቦታ ላይ የሚገኙት የመከላከያ፣ የሀገር አስተዳደርና የውጭ ጉዳይ ሚኒስትሮች አዲስ በሚመሠረተው መንግሥት ውስጥ በቀድሞ ስፍራቸው ይቆያሉ ተብሎ ይታመናል። ሩሲያ በሶሪያ የምትወስዳቸው እርምጃዎች ዩናይትድ ስቴትስና ሌሎች በዩናይትድ ስቴትስ መራሹ ኅብረት ውስጥ ያሉ አባል ሀገሮች ወደ ፖለቲካ መፍትሔ እንዳያመሩ ያደርጋሉ ሲሉ ፕሬዚደንት ባራክ ኦባማ አስገንዝበዋል። ሩሲያ ለአሳድ መንግስት የምትሰጠውን ወታደራዊ እርዳታ ጨምራለች፣ ሲሉም የዩናይትድ ስቴትሱ ፕሬዝደንት አስረድተዋል። ከእኛ ጋር መስራት ከፈለጉ አሉ፣ ኦባማ። ከፈለጉ ያሰባሰብናቸው ስልሳ የጥምረቱ አባል ሀገሮች ከአንድ መፍትሔ ለመድረስ ዝግጁ ናቸው። የሶሪያው መሪ ሥልጣን ይለቃሉ፣ አዲስ ሁሉንም ኃይሎች አሳታፊ መንግሥት ተቋቁሞ ሕግና ስርዓት ያስከብራል፣ ሲሉም ኦባማ አብራርተዋል። ትላንት አንድ የዩናይትድ ስቴትስ መከላከያ ሚኒስቴር ባለሥልጣን ለቪኦኤ ሲናገሩ ሩሲያ 200 ባሕረተኞችና 1500 ወታደሮችን የሚይዙ ተገጣጣሚ ቤቶች ለሶርያ ልካለች ብለዋል። በመጨረሻም ዛሬ ህንድ ማዕከላዊ ከተማ ብዙ ደንበኞች ተጨናንቀው በተቀመጡበት ምግብ ቤት ውስጥ በጋዝ የሚሠራ የማብሰያ ሲሊንደር ፈንድቶ በትንሹ ለ89 ሰዎች ሕይወት መጥፋትና ለሌሎች በርካቶች መጎዳት ምክንያት ሆኗል። እርዳታ ሰጪዎች ቀኑን ሙሉ ከየፍርስራሹ ስር በሕይወት ያሉትን ለማውጣት ፍለጋ የያዙ ሲሆን የሟቾች ቁጥር በየጊዜው እየጨመረ መጥቷል። በፍንዳታው መቶ ያህል የተጎዱ ሲሆን ሀያ የሚሆኑት የጸናባቸው በመሆኑ ወደ ሆስፒታል ተወስደዋል ሲል አንድ የፖሊስ ኢንስፔክተር አስረድቷል። ሲሊንደሩ ከምግብ ቤቱ አቅራቢያ በሕገ ወጥ መንገድ የተቀመጠ እንደነበር ኢንስፔክተሩ ጨምሮ ገልጿል። አደጋው የደረሰበት ፔትላዋድ በማዲያ ፕራዴሽ ክፍለ ሀገር ይገኛል። ከዋና ከተማዋ ኒው ደቡብ 950 ኪሎ ሜትር ርቀት ላይ መሆኑ ነው። ዜናው አበቃ። አመሰግናለሁ። ሞክሼ እንኳን አደረሰህ። በድጋሚ እንቁጣጣሽ 2008 ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 1 2008 ዓ ም ምሽት ዝግጅታችን ነው። ሱራፌል ዲጄ ፋትሱ እጅህ ከምን እጅ እንግዲህ በማስከተል ሙዚቃ እንጋብዛቸዋለን። ያዘጋጀናቸው ሙዚቃ እንግዲህ የባህል ሙዚቃ ነው። የባህል የበዓል ምሽት ሙዚቃ የሰለሺ ደምሴ ወይም ጋሽ አበራ ሞላን ሙዚቃ በማስከተል እንጋብዛለን። አዲስ አመት ማማለች ብለን ብለን አባባለ ብለን መጣን፣ ዘመድ አዝማድ ብለን፣ አገር አለም ብለን፣ ወገን አለም ብለን አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨሰብሬ ቤት እስኪሰራ እንኳን ቤት ና የለኝ አጥር ከደጅ አድራለ ኮኮብ ስቆጥር፣ ኮኮብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ። እናቴን ጥሯት መዳኒቴን፣ እሷን ብታጡ መቀነቷን አበባ፣ የብር ሙዳይ ኮልበይ የመልካም ምኞት መግለጫ ወቅቱ ነውና፣ አውደ ዓመት የአምላክ በረከት ይብዛልን። የአብብ ቅንነት፣ ደግነት ብርሃናችን ላለም ይብራ፣ ከቶ አይዳፈን አይጨልም። ሰላም ፍቅር ይብዛልን፣ መተሳሰብም ይለምልም። እምነት ተስፋ ይጎልብት፣ ይደግ፣ ይስፋፋ። ክቡር ቃል በበጎ ምግባር ይሞላ። ምድራዊው ሥልጣን የሰው ኃይል ማስተዋልና ማዳመጥ ትሕትናና ጨዋነት አጋር ጠበቃ መሆን ለሰው ልጆች ደህንነት ስጦታችን ይሆን ዘንድ የሁላችንም መክሊት የግል የጋራ ሥራችን እንዲሆን የአገር መድኃኒት ይቀድስልን፣ ይህን ዓመት ይባርክልን፣ ይህን ዘመን በምህረቱ ጎብኝቶን በፈዋሽ እጁ ይዳብሰን። ከዋሽንግተን ዲሲ ቴዎድሮስ አበበ ከላኩልን ድንቅ የሆነ የአዲስ ምኞት መግለጫ የሆነ ግጥማቸውን ነበር ያሰማናችሁ። በርከት ያለ ነው የግጥሙ ክፍል ነገር ግን አጠር ያለችውን ነው እኛ አሁን ያሰማናችሁ። የሙዚቃችን ዝግጅት ይቀጥላል። ክቡራትና ክቡራን አድማጮች፣ እስቲ አሁን ደግሞ ማይክሮፎኑን ለዲጄ ፋት ሱሉ ልቀቅ። አዎ፣ ሰሌ። እንግዲህ በድጋሚ እንኳን አደረሰ አድማጮቻችን፣ እንኳን አደረሳችሁ። ሙዚቃ እንግዲህ ሌሌ ዛሬ የምጋብዛችሁ በማስቀጠል ያዘጋጀውላችሁ ሙዚቃ ቦኔት ውሃለም የሚባል ግሩፕ ነው። አውዳመት ይሰኛል። ሞደርን ታች አለው ዘመናዊ ሆነ ማለት ነው። የዛሬ ዛሬን የሚሸት ግን የባህል ምን ግጥሞቹም ጠበቅ ያለ ነው። በዓል ሁሉም በፈገግታ በዓመት በዓል ጠጅ እንጠጣለን። በዓመት በዓል ቁርጥ እንበላለን። ሱራፌል ድሮና ዘንድሮ የሚሉ የሚባሉ ነገሮችን አንድ ላይ ያገናኛቸው ይመስላል። ዛሬ ግብዣ ስማቸውን ቦሌቱ ሀርለም ነው ምናምን ከቦሌ እስከ ሀርለም እስከ ኒውዮርክ ማለት ነው። ድንቅ ነው። አመሰግናለሁኝ። የተከበራቸው አድማጮች የአሜሪካ ድምፅ ራዲዮ ጣቢያ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸው በመላ አገልግሎቱ ባልደረቦች ስም የምታስተላልፈው የአዲስ ዓመት መልእክት አላት። ትዝታ በላቸው ነኝ አዲሱ አመት የሰላም የጤና የፍቅር እንዲሆንላችሁ በራሴና በስራ ባልደረቦች ስም እመኝላችኋለሁ። መጪው አመት ጠቃሚ መረጃዎችን ወደ እናንተ የምናስተላልፍበት እንዲሆን እመኛለሁ። እናንተም መጪውን አመት ከአሜሪካ ድምፅ ራዲዮ ጋር ጥብቅ ብላችሁ እንድትቆዩ በአክብሮት ጠይቃለሁ። የመልካም ውጤት አመት ይሁንላችሁ። እንወዳችኋለን። ዝግጅታችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። አሁን ማይክራፎኑን ለዲጄ ፋጥሶ ለሱራፌ ላስረክብ። እንደገና እንደገና ሙዚቃ ጋብዛለሁኝ። አመል ማላባት ይህ እንግዲህ አውደ አመት ሙዚቃ እንኳን አደረሳችሁ የሚል ነው። እንግዲህ እየተወረጋላችሁ በታ እንኳን አደረሳችሁ ሱራፌ፣ ወይም ዲጄ ፋጥሱ ቮይስ ኦፍ አሜሪካ ላይ እንግዲህ ይህንን ሙዚቃ ጋብዘናል። እንኳን አደረሳችሁ ወራልፎ

የሱራፌልን ግብዣ የሐመልማልን አዲስ ዓመት ጣዕመ ዜማ እየሰማን በየጣልቃው ደግሞ የአባቶችን የአዲስ ዓመት መልእክት እናሰማችኋለን። በቅድሚያ አባ ፋኑኤል፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዋሽንግተን ዲሲና የካሊፎርኒያ ሀገረ ስብከት ሊቀጳጳስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ዕለት ለዚህች ዕለትና ዓመት በሰላምና በጤና ጠብቆ ያደረሰን እግዚአብሔር ክብርና ምስጋና ለሱ ይሁን። በሀገራችን ኢትዮጵያና በመላው ዓለም የምትገኙ ኢትዮጵያውያን በሙሉ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ ሁለት ሺ ስምንት አመተ ምህረት በሰላምና በጤና ጠብቆ አደረሳችሁ። እነሆ ዛሬ እኛ ኢትዮጵያውያን አዲስ ዓመትን መስከረም አንድ ቀን ብለን ጀምረናል ዘመን በራሱ የሚለወጥ የሚቀየር አይደለም ዘመኑን የሚቀይረው ዘመኑን የሚለውጠው የሰው ልጆች ሕይወትና አኗኗር ነው ስለዚህ ነው በመጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ አራት ቁጥር ሀያ ሁለት ላይ አሮጌውን ሰው አስወግዱ አዲሱን ሰው ልበሱ ይላል ይህ ቃል የሚያመለክተን እኛም አዲሱ መሆን እንዳለብን ነው። አዲስ ዘመን ስናከብር እኛ አዲስ መሆን ማለት ነው። እኛ ደግሞ አዲስ መሆን ማለት በአዲስ መንፈስ፣ በአዲስ ሀሳብ መነሳት ማለት ነው። ይህ አዲስ ዓመት ያለፈውን አሮጌ እንደሚያሰኘው ሁሉ ባለፈው አሮጌው ዓመት ባለፈው ዓመት የሰራናቸውን መልካም የሆኑትን ስራዎች የበለጠ በማጠንከር የበለጠ በጎ ስራ በመስራት ለራስም ለወገንም ለሀገርም የሚጠቅመውን ነገር በማድረግ ህይወትን መምራት ነው። ባለፈው አመት ክፉ የሰራነባቸውን ክፉ ድርጊቶች በአእምሯችን የተመላለሱበትን ጊዜ ደግሞ በአዲሱ አመት በንስሐና በአዲስ መንፈስ በመታደስ ዳግመኛ ወደ ክፉ ሀሳብና ወደ ክፉ ስሜት ወይም ምኞት ባለመሄድ ራስን በመጠበቅ የበለጠ መልካም ስራ ለመስራት መዘጋጀት ነው። ስለዚህ ነው አዲስ ዘመን ሲመጣ እኛ አዲስ መሆን እንዳለብን በማቴዎስ ወንጌል ዘጠኝ አስራ ስድስት ላይ በአረጀ ልብስ አዲስ እራፊ የሚያኖር የለም ወይንም በአረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም ይላል። ምክንያቱም ቢያደርገውም ጨርቁም ይቀደዳል፣ አቁማዳውም ይፈነዳል እና እኛም የሰው ልጆች በህይወታችን መለወጥ በእውቀት በመልካም ስራ ሀገርን ራስን በማልማት በመጠበቅ ይህን የመሳሰሉትን በጎ ስራዎች በመስራት ዘመኑን ልንዋጀው ይገባናል። ስለዚህ እግዚአብሔር ይህን ዘመን መልካም ስራ የምንሰራበት ዘመን ያድርግልን። ወገኖቼ፣ የሰው ዘመኑ እጅግ በጣም አጭር ነው። በተሰጠን አጭር ዘመን በጎ ስራ ልንሰራ ይገባናል። ሐዋርያው ያይቆ በምዕራፍ አራት አስራ ሶስት ህይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ ይላል። ልበ አምላክ ዳዊትን በመዝሙር መቶ ሁለት አስራ አምስት የሰው ዘመኑ እንደ ሳር ነው እንደ ዱር አበባ እንዲሁ ያብባል፣ ነፋስ በነፈሰበት ጊዜ ይጠፋል ይላል። ስለዚህ በዚች አጭር ዘመናችን መልካም ስራ ለራሳችን፣ ለወገናችን፣ ለሀገራችን ልንሰራ ይገባናልና ይህ ሁለት ሺ ስምንት አመተ ምህረት ዘመነ ዮሐንስ የመልካም የብልጽግና የእውቀት ዘመን ያድርግላችሁ ሁላችሁም ይህንን በዓል በምታከብሩበት ጊዜ ድሆችን ችግረኞችን፣ የታመሙትን ሁሉ መጠየቅና መጎብኘት ማጽናናትን ችላ አትበሉ። እግዚአብሔር አምላክ በዓሉን ይባርክልን፣ ይቀድስልን፣ ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ያደልልን። እግዚአብሔር ዓለምን በምሕረቱ በቸርነቱ ይጎብኝልን፣ የሰላም ዘመን ያድርግላችሁ። አሜን። አሁን ደግሞ በውጭ ሀገር የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ አቡነ ዮሴፍ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወትባርክ አክሊላ ዓመተ ምሕረትከ በቸርነትህ አመታትን ታቀዳጃለህ። አቶ ሰለሞን እና የስራ ባልደረቦችህ እግዚአብሔር በሰላምና በጤና ጠብቆ እንኳን ከዘመነ ሉቃስ ሁለት ሺ ሰባት አመተ ምህረት ወደ ዘመነ ዮሐንስ ሁለት ሺ ስምንት አመተ ምህረት አደረሰ አደረሳችሁ። በዓለም ዙሪያና በሀገር ውስጥ ለሚኖሩ ኢትዮጵያውያን ሁሉ እግዚአብሔር በሰላምና በጤና ጠብቆ እንኳን ለዘመነ ዮሐንስ ሁለት ሺ ስምንት አመተ ምህረት አደረሳችሁ። ይህን አዲስ አመት የተቀበልነውን የምንይዘውን መልካምና በጎ የምናደርገው እኛው ራሳችን ሰዎች ወይም ኢትዮጵያውያን ነን። ምክንያቱም ያለፈውን ዘመን ዘመነ ሉቃስን በመዋጀት መልካሙን ይዞ መቀጠል ላይ ምሮ ያልተመቸና ደግሞ በጎ ያልሆነ ነገር ከነበረ ያንን በመተው አዲሱን ዘመን በንጹህ ልቦና መቀበል ከቻል ዘመኑ መልካምና በጎ ዘመን ይሆንልናል። ስለሆነም ሀገር ወይም ህብረተሰቡ በተስፋና በሰላም እንዲኖር የሃይማኖት መሪዎች፣ የተለያዩ የፖለቲካ መሪዎች፣ በተለያዩ ተቋማትና ድርጅቶች የሚሰሩ እንዲሁም የተለያየ አመለካከት ያላቸው ሰዎች፣ መንግስትና የመንግስት ተቋማት በመተሳሰብ በመከባበር ልዩነታቸውንም በመቻቻል የሀገርን ሉዓላዊነት መሰረት ያደረገና የሚቀጥለውን ትውልድ እጣ ፈንታ ከግንዛቤ ያስገባ ስራ ለመስራት ህሊናዊ ለውጥ ማድረግ ማለት ነው። አዲስ ዓመትን ማክበር በዚህ አይነት መንገድ አዲሱን ዓመት ሁላችንም መቀበል ከቻል፣ አንዱ ሃይማኖት የሌላውን ሃይማኖት ነቅፎ መልእክት አያስተላልፍም። ለምን? አንደኛው ሃይማኖት ሃይማኖቱን የሚወደውን ያህል ሌላውም ሃይማኖቱን እንደሚወድ ይረዳልና። በዚህ ውስጥም ድሆችን ብዙ ተስፋ እንዲኖራቸው እንዲረዱ የማድረግ በዓመት በዓለም ሆነ በተለያዩ ጊዜያት የሌላቸውን ከህብረተሰቡ የማግኘት እድላቸው ሰፊ ይሆናል። የሚቀጥለው ትውልድም የሀገር የሀገሩ ስለ ሀገሩ ባህልና ስለ ህብረተሰቡ ስለ ሃይማኖቱ ተነር ተረድቶ የመውደድና የማፍቀር ሰፊ ድል ይኖረዋል። አብሮ የመስራት ተባብሮ የመኖር የመተሳሰብ ሁኔታዎች ካሉ፣ ስለዚህ አዲስ ዓመትን በምናከብርበት ሰዓት ትልቁ ነገር የሚያስፈልገው በአንድ ሀገር ውስጥ የአንድ ሀገር ህዝብ በሰላምና በፍቅር በአንድነት እንዲኖር በመረዳዳት እንዲኖር የሚያደርግ መንፈስ እንዲኖር ሁሉም ተግቶ በመስራት ነው። አዲስ ዓመት ማለት ምንም ያልተጻፈበት የማስታወሻ መጽሐፍ እንደማለት ነው። ስለዚህ እስክርቢቶውም በእያንዳንዳችን እጅ ነው። የሚያስደስቱ ታሪኮችን የመጻፍ እድሎችም ይኖሩናል። ይህም በማድረግ በቅንነት በመተሳሰብ በመከባበር ማንኛውም ኢትዮጵያውያን አንዱን አንዱ ሳይንቀው፣ አንዱን አንዱ ሳያቃልለው፣ አንዱን አንዱ ሳያረቀው መልካም በሆነ ስነ ምግባርና መልካም በሆነ አስተሳሰብ በየሃይማኖቱ ጸንቶ የሚያመልከውን እያመለከ መተሳሰብ ካለ አገር ያድጋል፣ ጥሩ ትውልድ የመተካትና የማፍረት ሁኔታዎችም ይመቻቻሉ ማለት ነው። ስለዚህ ይህን ሁሉ እንድናደርግ እግዚአብሔር አምላካችን ይርዳን። ዘመኑን የሰላም፣ የፍቅር፣ የበረከት ዘመን ያድርግልን። እንዲሁ በድጋሜ እንኳን ለዘመነ ዮሐንስ ሁለት ሺህ ስምንት ዓመተ ምህረት ሁላችንንም ጠብቆ በሰላም አደረሰን። ዘመኑን የሰላም፣ የፍቅር፣ የበረከት ዘመን ያድርግልን። ወስብሃት ለእግዚአብሔር። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጸሐፊ አባ ሐጎስ ሐይሽ ይቀጥላሉ። የተወደዳችሁ የኢትዮጵያ ሕዝቦች በውጭ ሀገር የምትገኙም ትውልደ ኢትዮጵያውያን እና ኢትዮጵያውያን በሙሉ እግዚአብሔር አምላክ ጠብቆ ከሁለት ሺ ሰባት አመተ ምህረት ወደ ዘመነ ዮሐንስ ሁለት ሺ ስምንት አመተ ምህረት እንኳን አሸጋግራችሁ ስል በታላቅ ደስታና በዚሁም በታላቅ የእግዚአብሔር አክብሮትና ምስጋና ነው የጌታችን የሱስ ክርስቶስ ፍቅር እንደዚሁም የእግዚአብሔር አምላክ ቸርነትና ጥበቃ የመንፈስ ቅዱስ አንድነት በእያንዳንዳችሁ ሕይወት ውስጥ ይኖር ዘንድ እመኛለሁ። በዚህ አመት እንደሚታወቀው ዘመነ ዮሐንስ ነው የምንቀበለው ያለን። ዮሐንስ ወንጌላዊ በወንጌሉ ትምህርት ላይ ስለ ፍቅር ያስተምራል። እግዚአብሔር አምላክ እንድናፈቅር ባለንጀራችን እንደራሳችን አድርገን እንድንወድ እንድናፈቅር ያዛል። ይህንን ትእዛዝ እንግዲህ በዚህ እግዚአብሔር በሰጠን የምሕረት አመት ላይ በህይወታችን ለመተግበር እንድንችል እግዚአብሔር መለኮታዊ መልእክቱ ለእያንዳንዳችን ይሰጣል። እንግዲህ በዚህ አመት በዚህ የእግዚአብሔር መለኮታዊ ቃል በመነሳሳት እርስ በራስ በመተጋገዝ በመተባበር በታላቅ ትህትና ሌላን በመቀበል እያንዳንዳችን እግዚአብሔር የሚሰጠን አደራ እንድንዋጣ ሳስባለሁ። ይህ አመት ስንቀበል ሳለን በተለይ በዚሁ ዓመት በነሐሴ ወር ውስጥ ውጭ ሀገር የሚኖሩ ኢትዮጵያውያን መጥታችሁ ስለጎበኛችሁን በታላቅ ስሜትና ደስታ ነው የምናስበው። ና እንዲህ የመሰለ መተሳሰብ፣ መጠያየቅ፣ መከባበር አንድነታችንን የሚያሰፋ እንደዚሁም ድህነትን ለማጥፋት የምናደርገው ርብርብ ላይ ትልቅ አስተዋጽኦ ያደርጋል ብለን እንተማመናለን። ና በኢትዮጵያ ካቶሊካዊ ቤተ ክርስቲያን ስም ሁላችሁንም ወደዚህ ተጉዛችሁ መጥታችሁ የጠየቃችሁን እያመሰገንኩኝ እግዚአብሔር አብዝ ተሰጥቶ እንዲባርካችሁንም እመኛለሁ። ይህ አመት እንግዲህ በታላቅ ትህትና እርስ በራስ የምንቀባበልበትና የምንከባበርበት አመት እንዲሆን ዘንድ እንደዚሁም እግዚአብሔር የፈጠረው የሰው ልጅ እግዚአብሔር የሰጠውን ክብር ማግኘት እንድችል ለሰው ልጆች ክብር ደግሞ በጋራ በትጋት መስራት እንድንችል እግዚአብሔር ጸጋውና ብርታቱን እንዲሰጠን ጸልያለሁ፣ እመኛለሁ። በያላችሁበት ሁኔታ በያላችሁበት አገር ደግሞ እግዚአብሔር አምላክ በዚህ ሁለት ሺ ሰባት ጠብቆ ወደ ሁለት ሺ ስምንት አመተ ምህረት እንዳሸጋገረን እንደዚሁም የሁለት ሺ ስምንት አመተ ምህረት የጸጋ የጤና የሰላም የፍቅርና የአንድነት ይሆን ዘንድ እመኝላችኋለሁ። ሁሉን የምችል እግዚአብሔር አብ በአብ በወልድ በመንፈስ ቅዱስ ይባርካችሁ። መልካም የዘመነ ዮሐንስ አመት ያድርግላችሁ። ቪኦኤ ለምትሰሩም ሁላችሁ እንኳን አደረሳችሁ። እግዚአብሔር አብስቶ ይባርካችሁ። አሁን ደግሞ ዋሽንግተን ዲሲ የሚገኘው የዓለም አቀፍ የኢትዮጵያ ወንጌላዊት ቤተ ክርስቲያን ዋና መጋቢ ፓስተር ሃምፍሬ አሊጋዝ። በጌታ የተወደዳችሁ ወገኖች እንኳን ለአዲስ ዓመት ያደረሳችሁ። ከሁለት ሺ ሰባት ወደ ሁለት ሺ ስምንት ዓመቱን በሙሉ ባለፍንበት ከፍታ፣ ዝቅታ፣ ደስታ፣ ሀዘን ህመም፣ ጤንነት አሳልፎ ይህችን ቀን እንድናይ ስለ ረዳን እግዚአብሔር የተመሰገን ይሁን። ብዙዎች የምናውቃቸው፣ የማናውቃቸው ይህችን ቀን አላዩም። እኛ ግን የእግዚአብሔር ጸጋ በስቶልን እድሜ ተጨምሮልን ከምናየውና ከማናየው አደጋ ጠብቆን ለዚች ቀን ስላበቃን እግዚአብሔርን እጅ ጋርግልና ልናመሰግነው ይገባል። የእግዚአብሔር ቃል እንደሚናገረው ኢሳይያስ አርባ ሶስት ቁጥር አስራ ስምንት ላይ የፊተኛውን ነገር አታስቡ እነሆ አዲስን ነገር አደርጋለሁ ይላል። እንግዲህ የፊተኛውን ነገር አታስቡ ካለ እግዚአብሔር አዲስን ነገር ያደርጋል። ይህ አዲስ ነገር ያለፈውን ሐዘን ትካዜ፣ ውጣ ውረድ ሁሉ የሚያስረሳ መልካም ነገር አለው ማለት ነው። ባለፈው ዓመት ብዙዎቻችን በተለያየ ነገሮች አልፈናል። አሁን ግን ያለፈውን ዘመን እንዳናስብና በዚህ በሚመጣው ዘመን ደስ ብሎን እግዚአብሔርን እንድንጠብቀው ነው የሚናገረው መጽሐፍ ቅዱስ። በውድቀት ፋንታ መነሳትን፣ በበሽታ ፋንታ ጤንነትን፣ በሀዘን ፋንታ ደስታን፣ በማጣት ፋንታ ሙላትን፣ በልቅሶ ፋንታ ሳቅ ይሆናል ማለት ነው። እንግዲህ በዚህ አዲስ አመት አዲስን ነገር እንጠብቃለን ቃሉ እንደሚናገረው ይህ አዲስ አመት ያላገቡ የሚያገቡበት፣ ያገቡ የሚወልዱበት፣ የወለዱ የልጆቻቸውን ፍሬ የማዩበት፣ የልባችንን መሻት ከእግዚአብሔር የምንቀበልበት ዘመን ይሆናል ብዬ አምናለሁኝ። እዚህ የተወደዳችሁ ወገኖች፣ የሚቀጥለው አመት የመሳካት፣ የመከናወን፣ የመነሳት፣ የይቅርታ፣ የሞገስ፣ የበረከት ዘመን ያድርግላችሁ። እግዚአብሔር መውጣትና መግባታችሁን ሁሉ ይጠብቅ። በዙሪያው የእሳት ቅጥሩ ይሆነላችሁ። በመላእክቱ ያስጠብቃችሁ፣ መንፈሱ ይምራችሁ። የእግዚአብሔር ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ የራራላችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ይተከፍተረኑ የአውዳ መጥፈን እለቱ እንኳና በዩናይትድ ስቴትስ ካሊፎርኒያ ግዛት የሳንዲያጎ ነዋሪ የሆኑት ሼህ መሐመድ ሲራጅ አዲሱን የእንቁጣጣሽ በዓል በተመለከተ ወይም ደግሞ የዘመን መለወጫ በተመለከተ ቀደም ብሎ በሀገራችን እስላም ክርስቲያን ሳንል፣ በጎሳ በሃይማኖት ሳንከፋፈል በጋራ በፍቅር በመግባባት አብረን ስናሳልፈው የቆየ በዓል ነው። አሁንም ቢሆን በውጭም ይሁን በኢትዮጵያ ያለ ክርስቲያንም ሆነ እስላም እንኳን በሰላም ለአዲሱ ዓመት አደረሳችሁ እያልኩኝ ኢትዮጵያ የነጻነት የፍትህ የእኩልነት አገር ወይም ደግሞ በአፍሪካ ምሳሌ እንድትሆንልን እየተመኘሁኝ ሙስሊሙ ህብረተሰብ የታሰሩት እንዲፈቱ የተሰደዱት ደግሞ ወደ ሀገራቸው ተመልሰው በሀገራቸው እያመረቱ ለሀገራቸው እድገት እና መሻሻል እንዲበቁ እንመኛለን። ለተሰጠኝ ዕድል እጅግ በጣም አመሰግናለሁን ቪኦኤን በጣም አመሰግናለሁ። አሁን ደግሞ በማስከተል ከእናንተ ከውድ አድማጮቻችን የተላከልንን የስልክ መልእክቶች፣ የአዲስ አመት መልእክቶች በጥቂቱ እናስደምጣለን። በቅድሚያ እንኳን ለሁለት ሺ ስምንት አመተ ምህረት አዲስ አመት አደረሳችሁ መላው የቮይስ ኦፍ አሜሪካ ሬዲዮ አዘጋጆች፣ ታዳሚዎች በሙሉ እያልኩኝ የአዲስ አመት የመልካም ምኞት መግለጫዬን ካለሁበት አሜሪካ ሆኜ ልክ ያለሁ በድል እስጢፋኖስ ከሜርላንድ ቪኦኤ በመጀመሪያ የከበረ ሰላምታይን አቀርባለሁ እንኳን አደረሳችሁ መልእክቴን ለማቅረብ ነው በመጀመሪያ ለእናንተም ለቢኦኤ የአማርኛው ፕሮግራም አዘጋጆች በአጠቃላይ እንኳን ለኢትዮጵያ አዲስ አመት አደረሳችሁ በመላው ኢትዮጵያ ለምትገኙ እና ከኢትዮጵያ ውጭ ለምትገኙ ኢትዮጵያን ወገኖቼ ሁሉ መጪው ዘመን የሰላም የደስታና የነጻነት ዘመን ይሆንልን ከዚህ በተረፈ ደግሞ ሀገርና ሕዝብን ለመታደግ በረሃ ለገባችሁ ኢትዮጵያን ወገኖቼ ከመሪያችን ከታጋይ ብርሃኑ ነጋ ጀምሮ የነጻነት ጎህ ቀዳጆች ናችሁና የኢትዮጵያ አምላክ ጠብቆ ለነጻነት ያብቃል። ስደታችሁ በቃችሁ ይበላል። ኢትዮጵያና ሕዝቧን እግዚአብሔር የሚጎበኝበት ሰዓትና ጊዜ ነውና ሁላችን በጽናት እንቁም። እንደየእምነታችሁ ወገኖቼ ጸልዩ። በበረሃ ውስጥ ላላችሁ ወገኖቼ የኢትዮጵያ አምላክ ይጠብቃችሁ። ኢትዮጵያና ህዝቧን እግዚአብሔር ይባር። መራኩ ሚሻ ነኝ ካለሁበት ቪኦኤች። ይህን መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። መልካም ዘመን፣ መልካም የነጻነት ጊዜ ይሆንልን። እናመሰግናለን። ቪኦኤች እንደምናችሁ ሰላም ናችሁ ወይ? እንኳን ለሁለት ሺ ስምንት አመተ ምህረት በሰላም አደረሳችሁ። ኢትዮጵያም በመላው ዓለም የሚገኙትን ሁሉንም ኢትዮጵያውያንም የኢትዮጵያ ተወዳጆችንም ሰላም በሉልን እንኳን አደረሳችሁ በሉልን ዳንኤል ነኝ ከቬጋስ እናንተንም እንኳን አደረሳችሁ ቪኦዎችን እላለሁ በጣም አመሰግናለሁ እግዚአብሔር ኢትዮጵያና ህዝቦቿን ይባርክ አመሰግናለሁ ቪኦዎች እንደምናችሁ ሰላም ናችሁ ወይ ሬድዮ ጣቢያችሁ ለኢትዮጵያ ህዝብና ለዓለም ህዝብ የምታስተላልፉት ሚዛናዊና ትክክለኛ ጥሩ የሚመጥናችሁና የሚመጥን መሆኑን ተረድተናል። ሁልጊዜም ከሰላሳ አመት በፊት ጀምሮ እንከታተላችኋለን ፕሮግራማችሁ ደስ የሚል ነው። ጥሩ ነው። በኢትዮጵያ ላይ ያለው ሁኔታ በጣም ደስ የሚል ነው። ተቃዋሚም የመንግስት አመራርም ሁሉም በቀጣዩ ሁለት ሺ ስምንት አመተ ምህረት ላይ በትብብርና በስምምነት ለኢትዮጵያ እድገትና ለኢትዮጵያ ሰላም እንድሰሩ ጥሪያችንን እናቀርባለን። የኢትዮጵያ ሕዝብ ሰላም ይፈልጋል፣ ልማት ይፈልጋል፣ እድገት ይፈልጋል እና በዚህ ሁኔታ ሁሉም ተባብረው በአንድነትና በፍቅር እንድሰሩ ጥሪያችንን እናቀርባለን። ለአዲሱ አመት ሀሳታቸውና አመለካከታቸውን አስተካክለው እንዲቀርቡ አደራ ጭምር እናስገነዝባቸዋለን። ዳንኤል ዋላኖ ከላስቬጋስ እንኳን ደረሳችሁ ለማለት ፈልጌ ነበረ። በመለው ዓለም ለሚገኙ በተለይ በኢትዮጵያውያን በእስራኤል ለሚገኙ እንኳን አደረሳችሁ ለአዲስ አመት በሉልኝ። ሌላ ደግሞ አሜሪካም ለሚገኙት እንደዛው፣ ግን እስራኤል ውስጥ ላ ብለ ለሚገኙት ሰላም ከንዴ በጣም ብዙ ናችሁ ለማውጣቸው ሰላም ሰላም፣ ሻሎም ሻሎም በሉልኝ። መልካም አዲስ አመት። ሀሎ ቮይስ ኦፍ አሜሪካ እንደምናችሁ፣ ሰላም ናችሁ? እንኳን አደረሳችሁ ለማለት ነው። እንኳን አደረሳችሁ ስዝታ፣ አዳነሽ፣ ሄኖክ አዲሱ አሉላ የተቀረ ስማችሁ ያልጠራሽ ደግሞ እንኳን አደረሳችሁ። እንኳን አደረሰነ ለኢትዮጵያ ሕዝብና ኤርትራ ሕዝቡ እንኳን አደረሰ በድሉኝ። አመሰግናለሁ ተሻለ ነኝ ከአትላንታ። እናመሰግናለን የተከበራችሁ አድማጮች፣ ለእናንተም መልካሙን ሁሉ እንመኛለን በአዲሱ አመት። በመቀጠል የአሜሪካ ድምፅ ራዲዮ ጣቢያ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ የአዲስ ዓመት መልእክቱን ያሰማናል። በጣም ለምንወዳችሁና ለምናከብራችሁ አድማጮች በሙሉ እንኳን ከዘመነ ልቋስ ወደ ዘመነ ዮሐንስ በሰላም ያሸጋግራችሁ እንላለን። እርግጥ ዓመቱ 2008 መሆኑ ነው። እዚህ ደግሞ ዋሽንግተን ዲሲ ለተቀመጥነው 2015 ነው። በመሀል ሰባት ዓመት ልዩነት አለ ማለት ነው እና የሀገራችን አዲስ ዓመት በተከበረበት ወቅት በዚህ እለት ይሄ ሰባት ዓመት ወጣትነት ስሜት በኛ ላይ አንዳንድ ጊዜ ያንጃብባል። በተለይም ደግሞ በእድሜ ዳጎስ ስላሉት እና እንደኔ ለገፉት ይህ ልዩነት ምናልባት የሞራልም ሆነ የመንፈስ ጥናት ሊሰጥን ይችላል ብዬ አስባለሁ። ወደ ዋናው ቁም ነገር ስመለስ ግን በዚህ አጋጣሚ ፕሮግራማችንን ፕሮግራማቸው አድርጋችሁ ሁልጊዜ ለምትከታተሉ በተለይም፣ ቅሬታም ሆነ ምስጋና ለምትቸሩን እጅግ በጣም ሁን የላቀ ምስጋና ለማቅረብ እፈልጋለሁኝ። በበኩሌ የእናንተ ሂዝ የእናንተ አስተያየት ለፕሮግራማችን ጥራት፣ ለፕሮግራማችን ብስለት ለፕሮግራማችን ጥልቅነት ታላቅ አስተዋጽኦ ያደርጋልና ይህ ዓመት የሰላም የደስታ የጤና እንዲሁም የመልካም ስራ በረከት የሚታይበት ክፉ የሚርቅበት ደጉ የሚቀርብበት እንዲሆንላችሁ ከልብ እመኛለሁኝ። አመሰግናለሁ። እንግዲህ አድማጮቻችን፣ ፕሮግራማችን ይቀጥላል። ዲጄ ፋቶ ወይም ሱራፌል ነኝ። እስቲ ሙዚቃ ልጋብዛችሁና ደግሞ ተመልሰ እንመጣለን። በማስከተል ያዘጋጀውላችሁ ሙዚቃ ሰላም ያገር ሰው ይሰኛል። ይህ ሙዚቃ እንግዲህ ወደ እናንተ እናደርሳለን። ለሁላችሁም ሰላም፣ ጤና እንመኝላችኋለን በዚህ አዲስ ዓመት ከቪኦኤ ከአሜሪካ ድምጽ ሬዲዮ። ሰላም ያገር ሰው ያገር ሰው እንደው ያገር ሰው ሰላም ያገር ሰው እንደው ያገርሰው ሰው አንድ ማዕድ ገበታ ያገር ሰው አብሮ የሚቆርሰው እንደው ከምር ከምር እንደው ከምር እንደው ከምር ከምር እንደው የምር እንዴት ያምርብናል ከምር ተዋደስኖ ሰላም ያገርሰው ያገርሰው። ያገር ያገርሰው ሰላም ያገር ያገርሰው እንደው ያገርሰው ሰው ዋድማት ገበታ ያገር ሰው አብሮ የሚቆር ሰው እንደው ከምርን ከምር እንደው ከምርም እንደው ከምርን ከምር እንደው የምርም እንዴት ያምርብናል ከምር ተዋደር ስኖር ካናዳም ያለሽው አንች ያገሬ ሰው አውሮፓም ያለኸው አንተ ያገሬ ሰው እስራኤል ያለኸው አንተ ያገሬ ሰው ችዳም ላይ ያለሽው አንች ያገሬ ሰው ዱባይ ላይ ያለኸው አንተ ያገሬ ሰው ባሪን ላይ ያለሽው አንች ያገሬ ሰው ሜልቦርንም ያለኸው አንተ ያገሬ ሰው ለንደን ላይ ያለሽው አንቺ የአገሬ ሰው ናይሮቢ ያለሽው አንቺ የአገሬ ሰው የመንም ያለሽው አንቺ የአገሬ ሰው ካርቱም ላይ ያለኸው አንተ የአገሬ ሰው ጆበርግም ያለኸው አንተ የአገሬ ሰው ጅቡቲ ያለኸው አንቺ የአገሬ ሰው እስኪ ናታችን ቤት እንሰባሰበው አመት አውደ አመቱን አብረን እናክብረው። የእንቁጣጣሽ 2008 ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች አሁን ደግሞ ከእናንተው የአዲስ አመት መልእክቶቻችሁ ጥቂቱን እናስደምጣችሁ። አሎ ቤዎች እንደምናላችሁ ሰላምና ጤና ለናንተ ይድረሳችሁ። በስደት ላይ ብናንተ ብትሆኑም ስደት የማለው ኢትዮጵያና ዲያስፖራዎችን ሁሉም አስፈላጊውን ነገር ሁሉ ውሳትና በጊዜው የተከታተላችሁ ስለምትዘግቡ በጣም አመሰግናለሁ። ውሳ ብሮነ ከወለ አዲሱ አመት ሁለት ሺህ ስምንት የኢትዮጵያ አዲስ ዓመት መልካም፣ የሰላም የደስታ የጤና የብልጽግና ለአለማችንም ሁሉ ሰላም እንዲሆን እመኛለሁ። በተረፈ በስክሪናችሁ ላይ በቴሌ በቪኦኤ ስክሪን ላይ የሚታየው ወቅቱን ያልጠበቀ አንዳንድ አማርኛ የቆዩ የዜናዎች ማስታወቂያዎች በአፕስሬት በሆኑ ጊዜ ወቅታዊ በሆኑ ነገሮች ቢቀየሩ ደስ ይለናል። በተረፈ ፕሮግራማችሁ መልካም ነው። አመሰግናለሁ። ለኢትዮጵያ ህዝብ፣ ለአለም ሰላም ሁሉ ለሚታገል ሁሉ ሰላም ይዛላችሁ እላለሁ። እንዲሁም ለአዲስ አመት በአሜሪካ ሀገር ለሚገኘው ወንድሜ መሱም ብሩ እስራኤል ሀገር ለምትገኘው ጊዜ ሀገርነሽ ብሩ እንዲሁም በስደት ላሉ ጓደኞችና ሀገራቸውን ለቀሉ የሚሰደዱ ስደተኞች በሙሉ ሰላምና ጤና እንዲሆንላቸው እመኛለሁ። አመሰግናለሁ። ሀይ ቪኦኤ እንደምናችሁ። ሰላም ናችሁ ወይ? የመልካም ምኞት መግለጫ ለመላክ ነው። ለመላው የኢትዮጵያ ህዝብ እንኳን ለአዲሱ አመት በሰላም በጤና አደረሳችሁ። እኒያም ነኝ ከቴክሳስ አመሰግናለሁ። ሄሎ ቪዎች እንደምን ሰነበታችሁ? እንደምን ከረማችሁ? መጪ ዘመን ሁለት ሺ ሰባት እንጨርሳችሁ ሁለት ሺ ስምንት በሰላም እንኳን አደረሳችሁ ላለው እናንተንም መላ የኢትዮጵያ ህዝብንም እንዲሁም ለቤተሰቦቼ አዳማ ለሚገኙት ለባለቤቴ ተዋበች ፈሰሰ፣ ለልጄ ሜላላ መስፍን፣ እንደውም ለልጄ ሶፍንያት መስፍን እና እንደውም መላ ኢትዮጵያ ህዝብና እንዲሁም ኤች አይ ቪ ኤድስ በደማቸው ላለ ኢትዮጵያኖች እኔን የመሰለው መጪ አመት የጸረ ኤች አይ ቪ መድኒት ተሻሽሎ ከደማቸው ቫይረሱን የሚያጠፋ አዲስ ዜና የምንሰማበት ጊዜ እንዲሆንልን እመኛለው። አሁንም ድጋሜ መጪው አመት የሰላም፣ የፍቅር፣ የመቻቻል እንዲሆንልን እላለው። ቢዎች የመልእክት ለኢትዮጵያ ሕዝብ እንደምታደርሱልኝ ተስፋ አረጋለው። እናንተም መጪውን ዘመን ጥሩ ጥሩ ዜና ለኢትዮጵያ የምትዘግቡ በት ዘመን ይሁንላችሁ እያልኩኝ መልካም ምኞቴን ለመላ ኢትዮጵያ ሕዝብ በሙሉ አቀርባለው። መስፍን ፈይሳ ነኝ ከሚኒሶታ ዩኤስ። ታንኪዩ። አድማጮቻችን ለላካችሁልን መልእክቶች በሙሉ እናመሰግናለን። እንግዲህ በያላችሁበት ሁላችሁም እንግዲህ መልካም ምኞት መልእክታችን ይድረሳችሁ። ከዚህ ከአሜሪካ ድምጽ ሬዲዮ እኔና እኔ ዲጄ ፋቱ ና ሰለሞን አባት አብረን እንግዲህ እንቆያለን። ናቲማን የሚባላል የሚቀጥለው ሙዚቀኛ እንግዲህ እሱም ይሄ የበዓል ሙዚቃ ነው የምንጋብዛችሁ፣ ግን እንደዚሁ እንዳልኩ ዘመናዊ A brand new day, nothing man singing now. Yes, I am. It's a holiday. Everybody, let me see you dancing. Many million balloons. It's a water bag. Many million balloons. Care to sit up again. Who will make it happy? I'm not a መልእክቶች ይቀጥላሉ። ክቡራትና ክቡራን አድማጮች ሙዚቃዎቹም አሉ። እስከ ምሽቱ አራት ሰዓት ድረስ የእንቁጣጣሽ ዝግጅታችን ይቀጥላል። በኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቶሮንቶ ካናዳ የምትገኘው የደብረ ምሕረት መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ ሊቀ ሕሩያን ቄስ ቀሺ ተክለ ተፈሪ እንኳን አደረሳችሁ ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሁን የያዝነው የዮሐንስ ወንጌል ሁለት ሺ ስምንት አመተ ምህረት የነቢዩ እግዚአብሔር ዳዊት እንደሚለው ዛቲ እለት እንተ ገብረ እግዚአብሔር ንትፌሳ ወነታሀሴ ባቲ ኦ እግዚኦ አድህንሶ እንደሚለው ሁሉ ለዓለማችን በመላ ለሀጉራችን በተለይ ለሁሉም ህዝባችን በያለው ቦታ ሰላምና ብልጽግና መረጋጋትና ፍቅር እንዲሰጠው እንዲኖረው እንመኛለን። በዚህ ጊዜ ዓለማችን በሞላ እግዚአብሔር ጸጥታና መረጋጋት እንዲሰፍን መሪዎች በያሉበት ቦታ ደግሞ ለህዝባቸው አሳቢ ስለ ህዝባቸው ርህሮች ሆነው ህዝባቸው በፍቅርና በሰላም እንዲመሩ፣ ህዝባችን ደግሞ በያለበት ቦታ በፍቅር የተጋገዘ የተረዳዳ ህይወቱን በፍቅር የታሳሰበ እንዲኖር እንዲመራ እግዚአብሔር የሰላምና የብልጽግና ዘመን ያርግልን። እግዚአብሔር ይባርካችሁ እላለሁ። አሁንም መልእክት አለን። በኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሰሜን አሜሪካ ሀገረ ስብከት ዋና ጸሐፊና የአትላንታ ጆርጂያ ደብረ ግዕዛን መድኃን ያለም ቤተ ክርስቲያን አገልጋይ ካህን ሊቀ ካህናት ገብረ ሚካኤል ዮሐንስ የእንኳን አደረሳችሁ መልእክታቸውን ያስተላልፋሉ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ለሁሉም አማኝ ለሁሉም ዓለም የተባረከና የተቀደሰ በዓል ያድግልን እግዚአብሔር እንኳን ለቅዱስ ዮሐንስ ሁለት ሺህ ስምንት አመተ ምህረት ዘመን አደረሰን። ወንጌላዊ ዮሐንስ እግዚአብሔር ዘመኑ የሰላምና የበረከት የቅድስና የጤና ለሁሉም ለኢትዮጵያና ለኤርትራ ሕዝብ ለሁሉም ዓለም እግዚአብሔር የሰላምና የበረከት ዘመን ያድርግልን። የተባረከ የተቀደሰ ዘመን ይሆንልን እንደሆላችን I will ክቡራትና ክቡራን አድማጮች አሁን የበዓሉ ሁኔታ ዛሬ እንዴት እንደነበረ መቀሌ የሚገኘው ግርማይ ገብሩ ተዘዋውሮ አንዳንድ አካባቢዎችን አይቶ ነበር። የሚቀጥለውን አጠር ያለ ዘገባ አጠናቅሯል። ኢትዮጵያውያን የሚያከብሩት የአዲስ ዘመን መለወጫ የዘመን አቆጣጠር ሌሎች ሀገሮች በብዛት ከሚከተሉት ፍልስፍናዊ ሳይሆን መጽሐፍ ቅዱሳዊ መነሻ እንዳለው በመቀለ የቅዱስ ሚካኤል ካቴድራል አባታችን ሊቀሊቃውንት ያሬድ ካሳ ይናገራሉ። ይኸው የኢትዮጵያውያን የአዲስ ዘመን አቆጣጠር መነሻ ተፈጥሮ ካመቻቸችው ገጽታ ጋርም እንደሚዛመድ ይገልጻሉ። ይኸውም የአዲስ ዘመን መለወጫ ክረምት አልፎ መሬት በልምላሜና በአደይ ባ የምትታይበት ወቅት መሆኑ ራሱ ይመሰክራል ብለዋል። ስለሆነም ዛሬ መስከረም 1 2008 አዲሱ የኢትዮጵያውያን ዓመት የተበሰረበት ቀን ነው። የመቀለ ከተማ ነዋሪዎች አዲሱን ዓመት እንዴት ተቀበሉት? በዓሉን በምን አይነት መልኩ እያከበሩት ነው? የገበያ ሁኔታውስ ምን ይመስላል? የሚለውን አስቃኛቸዋለሁኝ። መቀለ ከተማ ውስጥ ሀበሻ 2000 የሚባል የባህል ምግብ ቤት አለ። ሶስት ወጣቶች ሆነው ነው ያዘጋጁት። ብርሃነ ሀይለስላሴ እና አዲሱ ይባላሉ። መጀመሪያ እንኳን አደረሳችሁ። እንኳን አብሮ በሰላም አደረሰን። ይህንን አዲስ ዓመት እንዴት ተቀበላችሁት? እስኪ ያው አዲስ ዓመት ሁሌ ጥሩ ነው እና ሙዚቃ አለ፣ ብዙ ዝግጅት አለ። እንግዳው ለመስተናገድ ያው በደንብ ጥሩ ጊዜ ለማሳለፍ እንግዳው ደስ ብሎ በደንብ ተስተናግዶ እንዲሄድ ያው ተዘጋጅተናል። በአዲስ አመት ግን የተለየ ዝግጅት አላችሁ? ምን አዲስ ነገር አቅዳችኋል? በአዲስ አመት እንግዲህ አዲስ እቅድ አለን። ዋናው እቅዳችን ምንድን ነው? በ2007 የሰራናቸው ጠንካራ ክንዋኔዎች አሳልፈናል። አሁን እነሱ እንዳለ ሆኖ ያልተገበርናቸው ደግሞ በሰርቪሱ ጉዳይ እንግዳው ከማዝናናት ባህላዊ ምግብ ቤት ነው። ስለዚህ ባህላዊነቱ የሚገልጽ ኢትዮጵያ ውጥነታችን መስተንግዶ በደንብ የሚያንጸባርቅ ቱሪስቶች፣ ከአዲስ አበባ የሚመጡ እንግዶች ከተለያየ ክፍለ ሀገር ይብን እዚህ መቀሌ የሚኖሩ እንግዶቻችን ለማስተናገድ ብዙ ንድፍ ነድፈናል። በማህበረሰቡ ደግሞ አንዳንድ ተሳትፎ ለማድረግ ወላጅ የሌላቸው ህጻናት ሶስት ተማሪዎች ለማስተማር አቅደናል። አሁን ተረክበናል ሶስት ተማሪዎች እና እነዚህ አቅመ ደካማ የሆኑ እዚህ አካባቢያችን ያሉ ደግሞ ብርድ ልብስ በመግዛት እነሱን ከኛ ጋር ተቋዳሽ እንዲሆኑ ይህንን ለማሳለፍ ነው ያለን። ሌላ ደግሞ የገበያ አድማሳችን ከነበረው ለማስፋት የተለያዩ የገበያ ትስስር በማድረግ ጥሩ ዝግጅት አድርገናል። አዲስ አመት ዛሬ ደግሞ ልዩ ዝግጅት አለን። መጀመሪያ ሆዬ ሆዬ በማለት እንጀምረዋለን። እዚህ ተወዛዋዦች አሉ። ጥሩ ጥሩ ሙዚቀኞች እነ ዳዊት ነጋ ባባይለን የሚል ዘፈን በቅርብ ጊዜ ያወጣው በአሁኑ ሰዓት ታዋቂ ያለው እሱ አለ። ከመላ ጎደል ያው ተዘጋጅተናል። አዲስ ዓመት እንግዲህ የሰላም የብልጽግና የእድገት እንዲሆንልን ነው የምንመኘው። ለመላ ኢትዮጵያ ከ2000 ሀበሻ መልካም ምኞታችን እንገልጻለን። በጣም ነው የምናመሰግነው። እስኪ መምህር ራስዎን ያስተዋውቁኝ መጀመሪያ፣ የት ነው ያለ ነው? ስሜ ተፈራሃ አድጉ እባላለሁ። እዚሁ ያለንበት መቀሌ ከተማ ውስጥ ደሚኖስ የሚባል መዝናኛ ቦታ ላይ ያለ ነው። እስኪ መምር እንዴት ነው ያለፈው አመት እንዴት ነበረ? ይህንን አዲስ አመትስ እንዴት ተረከቡት? ጊዜ ቆሞ አይጠብቅም። ገንዘብ በባንክ ሊቀመጥ ይችላል፣ ንብረትም ሊጠበቅ ይችላል። ጊዜ ግን ሁልጊዜ ተለዋጭ ነው። ስለዚህ ያለፈው አመት 2007 አልፈዋል። ጥሩ ነገሮች ነበሩት፣ አንዳንድ ደግሞ የማይመቹ ነገሮች ነበሩት። ለምሳሌ የአየር ንብረት ለውጥን ብንወስድ በኢትዮጵያ በትግራይ አካባቢ ዝናብ እጥረት እንደነበረ በተለይ ሰኔ እና ሐምሌ ላይ ዝናብ እጥረት ነበረ። በተለያየ አካባቢ ዝናብ እጥረት እንደነበረ ነው ያየሁት። ዘግይቶ ግን ጀምረዋል። በተቻለ መጠን ግን ሰላማዊ በሆነ መንገድ ተማሪዎች ትምህርታቸውን ተፈትነዋል። ምርጫም ነበረ። ጉባኤዎችም ነበሩ። ሁሉም ጉባኤዎች በሰላማዊ መንገድ እንደተጠናቀቁ በጠንካራ ጎኑ የሚታይ ሲሆን በዝናብ ጥሮት ምክንያት ግን አንዳንድ ዘግይተው የሚደርሱ ሰብሎች በጊዜ መድረስ ስለማይችሉ በዛ ላይ አንዳንድ ችግሮች ሊከሰቱ ይችላሉ ብዬ አስባል ይንንን አዲስ አመት እንዴት ነው የተቀበሉት? ምን ሊሰሩበት ነው ያቀዱት? የግርማይ ዘገባ በነገው ምሽት ወይም በሰኞ ምሽት ይቀጥላል። ሰሞኑንም የአዲስ ዓመት ዘገባዎቻችንን እንደዚሁ የያዝንላችሁ እንመነሳለን። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። ዲጄ ፋጹ ሱራፌል፣ እንግዲህ አድማጮቻችን ያው ጥሩ ጊዜ ነበረን። እንግዲህ የመጀመሪያ ቀኔ ነው ዛሬም በሙዚቃዎቻችን ዘና እንዳላችሁ በዓልን እያከበራችሁ እንደሆነ ተስፋ እናደርጋለን። በያላችሁበት ያላችሁ ኢትዮጵያኖች በሙሉ እንግዲህ በዚህ በምታደምጡት ሙዚቃ እንሰናበታለን። እንግዲህ የሰላም ይሆንልን እያልን ጀምረናል አዲስ ዓመቱን። መልካም በዓል በያላችሁበት። የፕሮግራሙ መሪ ቴሊ ላይምባህ፣ ቴክኒሽያኑ ኬቪን ፋውለር፣ ዜናውን ያቀረበልን ሰሎሞን ክፍሌ፣ እንደዚሁም ባልደረባዬ ዲጄ ፋትሱ ሱራፌል ሽፈራውና እኔም አስተናጋጃችሁ ሰሎሞን አባተ ከመላ ባልደረቦቻችን ጋር ከአሜሪካ ድምፅ ራዲዮ ጣቢያ በአዲሱ ዓመት በአዲሱ ዘመን መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። ጤና ይስጥልኝ። የሰላም ይሁንልን፣ አዲሱ ዓመት አዲሱ ዘመን I'm gonna lie you, I'm a skermteva.